ኢትዮጵያውያን በዘላቂነት ለሰላም ለአንድነትና ለፍቅር እንዲሰሩ ለማስቻል ታዳጊዎችና ተማሪዎች የግብረገብ ትምህርት መማራቸው አስፈላጊ መሆኑን ባለሙያዎች ይናገራሉ። በዚህ የተነሳም በ 2015 ዓ ም በተጀመረው አዲሱ የትምህርት ስርዓት ውስጥ የግብረ ገብ ትምህርት እንዲካተት ተደርጓል። በዚህ ዙሪያ ሁለት መምህራንን ጋብዘን ውይይት የምናደርግ ይሆናል። በሌላ ዘገባ ደግሞ ልጅነታቸው ከጀመርን ይህንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል። ልጆቹ እዚህ ሀገር በተለይ በኩራት እራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ። የሰማችሁት ወይዘሮ ሄልዳና አፈወርቅ ነበር። የኛ ስቶሪ የተሰኘ ፕሮጀክት አላቸው። ኢትዮጵያውያን ወላጆች በውጭ ሀገር ልጆቻቸውን ሲያሳድጉ ባልና ማንነታቸውን ይዘው እንዲያሳድጉ የሚረዳ መርሃ ግብር የቀረጹ ባለሙያ ናቸው። ከእሳቸውም ጋር ዘለግ ያለ ቆይታ ይኖረናል። ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? የረቡዕ ምሽት መስከረም 18 2015 ዓ.ም የጋቢና ቤ መሰናዶ ካአሁን ሰዓት ጀምሮ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ በቅድሚያ እናመሰግናለን። የደንገረመው መርሃ ግብሩን እየመራው ኤልያስ አስማረ ደግሞ በምስልና ድምፅ ምህንድስና ነው ከመላው የአሜሪካ ድምፅ ዘጋቢዎች፣ የስቱዲዮ ባለሙያዎች፣ እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የኢትዮጵያ የትምህርት ሚኒስቴር ከአንድ ዓመት በፊት ይፋ ባደረገው በአዲሱ የትምህርት ስርዓት ፍኖተ ካርታ መሰረት በትምህርት ስርዓት ውስጥ አሉ የሚላቸውን ክፍተቶች ለመሙላት ለውጦች ያደረገ ሲሆን ከነዚህ ለውጦች መካከል አንዱ ደግሞ የግብረገብ ትምህርትን እንደ አዲስ ማስጀመሩ ነው። በተለይም ደግሞ ታዳጊዎችና ወጣቶች የጋራ እሴቶች እንዲኖራቸው የጋራ ሀገር ኖሯቸው በጋራ በአንድነትና በፍቅር እንዲሰሩ ለማብቃት ይህ ትምህርት ከልጅነት ጊዜ አንስቶ መሰጠቱ አስፈላጊ መሆኑ በእጅጉ ታምኖበታል። ከሁለት አስርት ዓመታት በላይ ተቋርጦ የቆየው ይኸው ትምህርት በድጋሚ ሲጀመር ምን ምን ነገሮችን አካቷል? መጀመሩስ ለምን አስፈላጊ ሆነ? በሚለው ዙሪያ ሁለት መምህራንን ጋብዘን አጠር ያለች ውይይት የምናደርግ ይሆናል። የመጀመሪያው እንግዳዬ አቶ ምስክር ጌታ ነው። አዲስ ተስፋ ትምህርት ቤት ዳይሬክተር ናቸው። አቶ ምስክር ጤና ስጥልኝ፣ እንደምናመሸ እግዚአብሔር። መስከ እንዴት አመሸሽ ሄደ እሺ እንኳን ደህና መጣህ ወደ መሰናዷችን። ሁለተኛውን እንግዳዬን ደግሞ አስተዋውቃለሁ። ሁለተኛው እንግዳዬ መምህር ወይም አቶ ያሬድ ኃይሉ ናቸው በክሩዝ ትምህርት ቤት ውስጥ የስነ ዜጋ መምህር ናቸው። መምህር ያሬድ እንደምን አምሸህ? እግዚአብሔር ይመስገን ሰላም ነው ሰላም ነን። እግዚአብሔር ይመስገን። እንግዲህ መምህርና አርቲስት አንተ ነው የሚባለው አርጅቶም ቢሆን አንተ ነው የሚባለው ስለተባለ በዛ መልኩ እንቀጥልና አቶ ምስክር ልጀምር። በአዲሱ የትምህርት ስርዓት ውስጥ በአዲስ መልክ ከተጀመሩና በድጋሚ ከመጡ የትምህርት አይነቶቹ አንዱ የግብረገብ ትምህርት ነው። ይሄ ትምህርት ያለው ጠቀሜታ እና ይዘት ምን ይመስላል? በድጋሚ ማስጀመሩ ለምን አስፈለገ? እንግዲህ እውነት ለመናገር በጣም እንደ አንድ የትምህርት ባለሙያ ከተማሪዎች ጋር አብሮ እንደ ቆየ ሰው ይሄ የስነ ምግባር ጉዳይ የግብረ ገብ ጉዳይ እንደ ትምህርት ይሁነኝ ተብሎ መጀመሩ በጣም ተገቢ ነው ብዬ አስባለሁ። ምክንያቱም በትውልዶች መካከል እንግዲህ እያጣነው ካለው ነገር አንዱ እና በጣም ትምህርት ቤቶች ላይ እየተስተዋለ ያለ ብዙዎችንም እያሳሰበን ያለ ትምህርት ቤት ውስጥ በጣም በትልቁ የሚያሳስበን ጉዳይ የግብረ ገብ ያለው ተማሪ ግብረ ገብ ያለው ትውልድ መፍጠር ነው። መቼም ሰው እግዚአብሔር ከፈጠረው በኋላ ቀጥሎ የሚፈጠረው ትምህርት ቤት ውስጥ ነው። ስለዚህ ትምህርት ቤት ውስጥ የሚፈጠር ሰው ደግሞ ሲወጣ ለሀገርም ለማህበረሰብም ለአካባቢም አልፎም በተሻጋሪ ደግሞ ለዓለምም እንዲጠቅም ለማድረግ እንግዲህ ሁለት ነገር ብቻ ነው ትምህርት ቤት ዓላማ ያለው። አንደኛው አካደሚክ ኤክሰለንስን ማምጣት ነው። ሁለተኛው ደግሞ ኤቲካል የሆነ በስነ ምግባሩ ጥሩ የሆነ ሂመን ኤሌመንቱ የተሻለ ሰብዕና ያለው ትውልድን ማፍራት ነው። እና እዚህ ላይ ባለፉት ጊዜያቶች በጣም በሰፊው ጉለቶች ታይተዋል። ውለቶቹ ፕራክቲካሊ ምንድን ነው የታዩት የምን የውጡ ያሉ እየፈሩ ያሉ እየተገኙ ያሉ ተማሪዎች በአንጻራዊነት በአካደሚክ ኤክሰለንስ ላይ መሻሻሎች የታዩባቸው ትምህርታቸው ላይ ጥሩ ቢሆኑም፣ ግን በተሻጋሪው ደግሞ ዋነኛው ሌላኛውን ዊንግ ሉዝ እያረኩ ነው በተለይ ከስነ ምግባር ጋር ይሄ ታላቅን ማክበር ሰብአዊነት ለትውልድ መታመን ለሀገር መታመን ለቤተሰብ መታመን ለአካባቢ መታመን ይህ ይህ የመሳሰሉ ነገሮች በጣም ሰልፍ ሴንተርድ ወደ ነው ወደ ሆነ ግለኝነት ወደ ሆነ እና ራስን እስከጠቀመ ድረስ ወደ ምንም ነገር ለመሄድ ዝግጁ የመሆን ዝንባሌዎች በጣም ይታዩ ስለነበረ ያንን ለማረቅ ያንን ለማከም የግብረ ገብ ትምህርት መሰጠቱ በጣም ጥሩ ነው። እንደውም ዘግቷል ባይነኝ ነ እሺ፣ አመሰግናለሁ መምህር ያሬድ። ወደ እርስዎ ደግሞ ልምጣ። እንግዲህ እርስዎ የስነ ዜጋ መምህር ኖት። አሁን ላይ ሊሰጥ የታሰበው የግብረገብ ትምህርት ቀድሞ ሲሰጥ ከቆየው የስነ ዜጋ ትምህርት በምን ይለያል? ምን አይነት ነገሮችንስ ነው ያካተተው? አመሰግናለሁ እንግዲህ ግብረገብ ትምህርት እንደ አዲስ ቀድሞ ከነበረው ወይም ተቋርጦ የነበረው የግብረገብ ትምህርት እንደ አዲስ መሰጠቱ እጅግ በጣም ትልቅ ጥቅም ያለው ትውልዱን ለመገንባት አንጻር ማለት ነው። ምክንያቱም ቅድም ተጥያቄ እንደሚነሳው የቀድሞ ትምህርት ወይም ስነ ዜጋነ ስነ ምግባር ትምህርት ሞር ፎከስ ያደርግ የነበረው መብቶች ላይ ብቻ ላይ የነበረው እና ግዴታን አጎን ለጎን ብዙም የማይበት ግለኝነትን መሠረት አድርጎ የሚሰጥ የነበረበት ሂደት ነው ያለው እና አሁን ግን ዜጋን የሚፈጥር ትውልድን ከፍ አድርጎ ዋጋ ያለው ትውልድ ወይም ክብር ያለው ትውልድ ሀገርን የሚወዱ ትውልድ እነኝን መሠረት አድርጎ የሚሰጥ መኘት ነገር ግጥ አሁን የነ የግብረገብ ትምህርት በሁለቱ ከላይ ያለው ትምህርት ላይ በሰባትና ስምንት ላይ ሌላ ስያሜ ተሰቶት የመጣው የዜግነት ትምህርት ተብሎ ነው። ከታች ደግሞ ቀድሞ አንድ አይነት ነበር የሚሰጠው። አሁን ልዩነቱ ምንድን ነው? የቀድሞ ትምህርት ከግሬድ ፋይ እስከ አስራ ሁለት ያክል ድረስ ያለው የሚሰጠው በተመሳሳይ ቶፒክ ነው የነበረው እና አሁን ግን ይህን ለይቶ ከአንድ እስከ ስድስት ብሎ ግብረገብ ትምህርት ልጆች በግብረገብ ትምህርት ታንጠው አደው ከዚያ በኋላ ደግሞ በዜግነት ላይ ያላቸውን አመለካከት አዳብረው ለሀገር በማህበራዊ፣ በኢኮኖሚያዊ፣ በፖለቲካዊ ጉዳዮች ላይ አስተዋጽኦ የሚያደርጉ ትውልዶችን ለመፍጠር ትልቅ ስራ ይሰራል ተብሎ ነው የሚታመነው እና እንደተባለው እንግዲህ አሁን እያንዳንዳቸውን ቶፒኮች ምን ምንድናቸው ውስጥ ያሉ የሚለውን ገና ወደ ስራ የተገባበት ሁኔታ ነው ያለው እና በሂደት በስራው ላይ የሚመጣው ለውጥ የምናይ ነው ነው ይመስለኝ። እርግጥ ነው እንግዲህ የግብረ ገብ ትምህርት በድጋሚ ይጀመራል ሲባል በጣም ብዙዎች ደስታቸውን ገልጸዋል። በተለይም ደግሞ ይሄ የሆነበት ምክንያት ምንድን ነው? በዩኒቨርስቲዎች ውስጥም የተማሪዎች ግጭት፣ የሌላን ባህል እና እሴት አለማክበር፣ ወጣቶች ደግሞ ከተለያዩ ቦታዎች ሲመጡ የራሳቸው የሆነ የጋራ እሴቶች እና ፍላጎት አለመኖር፣ እንዲሁም ደግሞ ግላዊነት፣ ቅድም መምህር ምስክር እንደገለጹት ግላዊነትና ሌሎች ሌሎች ነገሮችም ተንጸባርቀዋል። እስቲ የጋራ እሴቶች ወይም ደግሞ ሀገራዊ የጋራ እሴቶችን ማዳበር ስንል ምን ማለታችን ነው? ይሄ ነገር ምንን ያካትታል? አቶ መምህር ምስክር፣ አገራዊ የጋራ ውጤቶች ብለን የምንላቸው እንግዲህ በአጠቃላይ እነኝህ የግብረገብ ለግብረገብ አስተዋጽኦ የሚያደርጉ ወደ ስድስት ሰባት የሚጠጉ ፕሪንሲፕሎች ወይም ኳሊቲ ብለን የምንላቸው አሉ። ለምሳሌ ታማኝነት፣ በጎነት፣ ለጋስነት እና መሰል ብለን የምንላቸው የሚዘረዘሩ ነገሮች በትውልድ ላይ ማስረ በማስረጽ ያ ትውልድ ቅድም እንዳልነው አሁን ለተፈጠረው አሁን ከዚህ ቀደም ሲሰራበት እንደነበረው ትውልድ ግለኛ መሆኑ አሁን ለተፈጠረው በየዩኒቨርሲቲ በየቦታ በየአካባቢው ተከፋፍሎ ነገሮች የተበላሽ እንዲሆን አሁን ያለችው ሀገራችን ያለችበት ሁኔታ እንዲፈጠር ምክንያት የሆነውን ነገር በማስቀረት ሀገርም የሚወድ እነህ ታላቅም የሚያከብር ለሀገር ትልቅ ቦታ የሚሰጥ ይሄ ፓትሪዮቲዝም ብለን የምንለውን ነገሮች ሁሉ ትኩረት ሰጥቶ የሚሰራ ትውልድን ለመፍጠር ይረዳል ተብሎ ነው የሚታሰበው እና በእርግጠኝነትም ይሆናል የሚል እምነት ነው ያለን። በአሁን ባለው በአዲሱ መጽሐፍት ኮንቴንቶች ላይ ስንመለከት እነኚህ ነገሮች በስፋት የተቀመጡ እና ፕራክቲካሊ ነገሮችን አካታች በሆነ መልኩ የተዘጋጀ ስለሆነ ትውልዱ የተሻለ ይሆናል የሚል እምነት አለን። መምህር ያሬድ ወደ እርስዎ ደግሞ ልምጣ እንግዲህ የትውልድ የስነ ምግባር ክፍተቶች የምንላቸው ነገሮች ህጸጾቹ ምንድናቸው? ወጣቶች ላይ እንግዲህ ከዚህ ቀደም ምናልባት እርስዎም በዚህ የግብረገብ ትምህርት ወስደው አልፎ ከሆነ ካልዎት የግል ተሞክሮ ጋር አያይዘው ቢነግሩን። ከዚህ ቀደም በነበረው ተማሪ በነበሩበት ጊዜ እርስዎ ያሳለፉት የትምህርት ዘመን የግብረገብ ነገር ያለው ምን ይመስላል? አሁን ላይ ደግሞ ባለፉት ጥቂት ዓመታት አምስትና አስርት ዓመታት የታዩ ክፍተቶች የትውልድ ክፍተቶች የምንላቸውስ ምንድን ናቸው? ያው እንግዲህ በእርግጥ ያው እኔ በዚህ የግብረገብ ገብ ትምህርት ግን አልወሰድኩም። በዚህ አዲሱ ትውልድ ውስጥ ያለው ሰው ላይ ነገር ግን እነኚህ የግብረገብ ክፍተቶች ብለን የምንላቸው ቅድም እንዳስቀመጥኳቸው ይሄ በጋራ አብሮ መኖር፣ በሕብረት መስራት፣ መተሳሰብ፣ መረዳዳት ብለን የምንላቸው እና እነኚህ ጎጠኝነትን፣ በሰፈር መደራጀት መሰል ነገሮችን በማስቀረት እንደ ሀገር ህብረት ፈጥሮ በጋራ ወደፊት የሚራመድ ትውልድ መገንባት ተብሎ ነው የሚታሰበው እና እነኚህ ነገሮች ላለፉት ሀያ አመታት ቅድም እንዳልኩት ቀርተው የነበሩበት ሁኔታ ነው ያለው እና ይሄ ደግሞ እንደ ሀገር ከፍተኛ ፈተና ውስጥ የተከሰተበት ሁኔታ ነው ያለው። ስለዚህ እነኚህ የግብረ ገብ እሴቶች ላይ የምንላቸውን ነገሮች የበለጠ መስራት ከተቻለ የተገባንበት ችግር ወጥተን እቺ ሀገር ቅድም እንዳለው ወደፊት የምትጓዝ እና ታላቅ ተስፋ ያላት ሀገር ሆና ትልቅ ደረጃ ትነሳለች የሚል እምነት ነው። በአዲሱ ትውልድ ያኛው የከፈተውን ክፍተት በመሙላት ወደፊት የተሻለች ሀገር ትሆናለች የሚል እምነት ነው። እነኝ ነገሮች ለማስተካከል ስራ ይሰራል የሚል እምነት ያለ እሺ እንግዲህ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢናቬ መሰናዶን ነው። የዛሬ ውይይታችን ሁለት መምህራንን ጋብዘን በአዲሱ የትምህርት ስርዓት ይጀምራል ስለተባለው የግብረ ገብ ትምህርት እየተወያየን ነው። አቶ ምስክር፣ እንግዲህ ወደ እርስዎ ልምጣ። የግብረ ገብ ትምህርት እርስዎ ተማሪ በነበሩበት ወቅት ወስደው ነበር ወይ? ቅድም የተለያዩ የስነ ምግባር ክፍተቶችን በእርግጥ ጠቅሰውልናል። ና እና በዚህ አሁን በሚጀመረው የትምህርት ዘመን እንደ ርዕሰ መምህርነቶ በምን አይነት መልኩ ነው ይህንን የትምህርት ሂደትስ ለማስኬድ ያሰባችሁ ታያይዞ ይንገሩኝ። መልካም፣ እኔ በተማርኩበት ጊዜ የስነ ምግባር ትምህርት አልተማርኩኝም። በእኔም ጊዜ የተቋረጠ ነበረ ማለት ነው። እና እንግዲህ ግን ደግሞ በየኛ ጄኔሬሽን ትንሽ የተሻለ ነው በዚህ ጉዳይ ብዬ የማስበው እንደ ማህበረሰብ የተሰራንበት መዋቅር በአንድ አካባቢ የመኖር በጣም ሶሻላይዜሽኑ ጠንካራ የሆነ ማህበረሰቡ ራሱ ያገባኛል ብሎ ልጆቹን በጋራ አንድ ልጅ አንድ አባት አይደለም የሚኖረው። አካባቢው አባቱ ነው። ያየው ሰው አባቱ ነው። ያየው ሰው ላቱ ነው። ይቀጣል፣ ይገስጸዋል፣ ይመክረዋል፣ መስመር ያስይዘዋል እና ያኛው የኛው አድቫንቴጅ በዚህኛው አድቫንቴጅ ካደጉት ውስጥ ነኝ። አድቫንቴጁን ቀጥታ በካሪክለም ውስጥ ባላገኘው ከማህበረሰቡ ግን አግኝተዋል ማለት ነው። ማህበረሰቡ ውስጥ ግን በጣም ቀጥተኛ ተጠቃሚ ሆኜ ነው ያደጉት። እንግዲህ እንደ አንድ ርሰነ ይህንን ጉዳይ በዚህኛው በሁለት ሺ አስራ አምስት አፕላይ ላይ ስናደርግ እንግዲህ በዋነኛነት እኔም ቃ አስቀድሜ እንደገለጽኩልሽ ሁለት ነገሮች ናቸው የትምህርት ቤት ተቀዳሚ ተግባራቶች። አንደኛው በመደበኛነት በትምህርታቸው ራሳቸውን የቻሉ ራሳቸውን ይዞ መውጣት የሚችሉ ሳይንሳዊ ጉዳዩን በደንብ የሚረዱ ተማሪዎችን ማፍራት ነው። አቴታይም ደግሞ በስነ ምግባራቸው ጥሩ የሆኑ ተማሪዎችን ማውጣት ነው። ለዚህ ይረዳን ግን እንግዲህ በስርአተ ትምህርት በካሪክለም ደረጃ የስነ ምግባር በተለይ ደግሞ ከግብረ ገብ ጉዳዮች ጋር ተያይዞ የመጣ የመማር ማስተማር ስልት አለ። እሱን በአግባቡ አፕላይ እናደርጋለን። ይህንን አፕላይ እናደርጋለን የምንለው ለእርሾ ስላለን ነው። እርሾ ያው እኛ ኢትዮጵያውያን ያደግንበት ያደግንበት ማህበረሰብ ለዚህ በጣም ምቹ ነው። እንግዲህ በቆይታ ያው ፖለቲካሊ ፖለቲካ ሲስተሙ ራሱ ይህንን ፋብሪክ አፈራርሶታል ብሎ ማለት ይቻላል። በጣም ከስነ ምግባር ጋር ትኩረት ተደርጎ መሰራት የነበረባቸውን ነገሮች የፐርፐዝ ሊም ሊሆን ይችላል፣ አላውቅም ወይንም እንደ አለማወቅም ሊሆን ይችላል ፈራርሷል። አሁን እኛ እንደ እንደ መምህር ትምህርት ቤትን እንደሚያስተዳድር ደግሞ የሚመለከተው አካል እንደመሆናችን መጠን ለሀገራችንም፣ ለማህበረሰቡ እንዲሁም ደግሞ ለተማሪዎቻችን ወደ እኛ ለሚመጡ ተማሪዎቻችን አንድ በጣም ቁልፍ ነገር መስጠት አለብን ብለን በጋራም የተነጋገርነው እንደ ከሪክለምን ተቀርጾልን ስለመጣ ከስነ ምግባር ጋራ ዋነኛ አጀንዳ አድርገን ዋነኛ ጉዳይ አድርገን ለመስራት እንጥራለን። ያው በተሰጠን ነገር እንግዲህ ገና ነው። ስርአተ ትምህርት ሆኖ መጽሐፍ ታትሞለት እንዲህ እንዲህ መጥቷል። እንግዲህ አፕሊኬሽኑ ጊዜ ሊወስድ ይችላል። የሚያመጣው ውጤት ጊዜ ሊወስድ ይችላል። ስለዚህ ይህን መሰረት አድርገን የምንችለው ለራሳችን ስንል የተሻለ ሀገር፣ የተሻለ ኤንቫይሮመንት እንዲኖረን ነገ የተሻለ አካባቢ ላይ እንድንኖር ከተፈለገ እኛ እንደምታዩው የጋራ ጀግና እንኳን የለንም፣ የጋራ ጉዳይ የለንም። በብዙ ነገር በጣም ወደ ግል ነገሮቻችን ያዘነበልን ሶሳይቲ እየሆንን ነው። ያንን ማከሚያ ነው የሚሆን ልንና ለኛ ጎልደን ኦፖርቹኒቲ ይህንን ስንሳቀቅበት የነበርነውን ነገር ለማከም እጅል ይሆነናል ብዬ አስባለሁ። መልካም፣ እንግዲህ የመጨረሻ ጥያቄ ነው የሚሆነው። ይህን ለሁለታችሁም ነው የምሰነዝረው፣ በቅድሚያ ግን መምህር ያሬድ እንዲመልሱልኝ ይፈልጋለሁ። ይሄ የግብረ ገብ ትምህርት ተግባራዊ ከትምህርትነት ባለፈ ከጥናትና መጽሐፍ ላይ ከሚነበበት ባለፈ ተግባራዊ እንዲሆን ለማድረግ ምን አስባችኋል? ወጣቶችስ ምን ቢያደርጉ መልካም ነው ትላላችሁ? አጠር አጠር አድርጋችሁ መልሱልኝ። አመሰግናለሁ። እንግዲህ ያው እንደተባለው ከዚህ ከቴዎሪው ባሻገር ፕራክቲካል እንዲሆን በተግባር ነገሮች እንዲሆኑ የእያንዳንዱ ባለድርሻ አካል ሚና ትልቅ ነው ተብሎ ነው የሚታሰበው እና እነ ባለድርሻዎች እንደተባለው መምህርም፣ ወላጅም፣ ማህበረሰቡን ትልቅ ሚና መወጣት አለበት ነው። ከዚህ ቀደም እንደተባለው እንግዲህ በተወሰነ ባለድርሻ አካል ብቻ ተሰጥቶ በዛ ላይ ትኩረት አድርጎ ብቻ ሊንቀሳቀስ ትልብ የነበረው ያ ደግሞ እንደታሰበው ግቡን ሊመታ አልቻለም። ስለዚህ ወላጅ እንደ ወላጅ የራሱን ድርሻ ይዘጣል። ቅድም አቶ ምስክር እንዳሉት የእያንዳንዱ ማህበረሰብ በአንድ እድገት ሂደት ላይ በአንድ ሰው ሰብአዊ ማንነት ግንባታ ላይ ትልቅ ሚና አለው እና ያንን ሚና እንዲወጣው ለወላጆች የራሳቸውን ድርሻ እንዲወጡ አይነት ደረጃ መቻል አለበት። መምህራንም እንደ መምህራን ደግሞ ቅድም ካልናቸው በክፍሉ ውስጥ የሚሰጠው የቴዎሪ ትምህርት ባሻገር ተግባር የሚሰሩ ስራዎችን አንዳንድ አካባቢዎችን በመጎብኘት መሰል ነገሮችን በማድረግ ተግባራዊ የሆኑ ትምህርታዊ አጠጣሪ ተከትሎ ልጆችን ወይም ትብብን የመገንባት ስራ መስራት እንደ አንድ መስ የተደረገ ይወስዳል ተብዬ ምናስችላል። መልካም፣ አቶ ምስክር ወደ አንተ ልምጣ። መምህራን ወላጆችና ወጣቶች ምን ማድረግ አለባቸው? ባለድርሻ አካላት አሉበት። የመጀመሪያው ትምህርትን የሚመራው የመንግስት መዋቅር ትምህርት ሚኒስቴር፣ የከተማ አስተዳደር ትምህርት ቢሮ እስከ ወረዳ ድረስ ያለው አንደኛው ዘርፍ ነው። ሁለተኛው ትምህርት ቤቶች አሉ። ከዛ ወላጆች አሉ። ከዛ ትምህርት ቤት አለ። ከዛ ደግሞ ራሱ ማህበረሰቡ አለ። እና እኔ ሁሉም አካል እንግዲህ ወደ ጉዳዩ በጣም ይሁነኝ ብሎ ክፍተቱን ድካሙን ስላየው ከዚህ የድብረ ገብ ከማጣት የመጣብንን በርካታ ሲወሶች ስለተረዳ ስላየ ይሁን ብሎ ወደ ተግባር መግባት አለበት። መንግስት ዘገም በጀት አድርጎ ትሬኒንግ ስልጠናዎችን በመስጠት ማቴሪያሎቹን ቶሎ በማድረስ መምህራኖችን በማብቃት መስራት አለበት። ትምህርት ቤቶች ለዚህ ሀይሊ ኮሚትድ መሆን አለባቸው። ከወላጅ ጋር መወያየት፣ ከተማሪ ጋር መወያየት መቻል አለባቸው። ጉዳዩ ትውልድን የማዳን ሀገርን የማዳን መሆኑን ተረድቶ ሁሉም መረባረብ አለበት። ሚዲያዎች ደግሞ የበለጠ ልክ አሁን እናንተ እንደምታደርጉት ሀይሊ ፎከስ ሆኖ ዲስከሽን መፈጠር መቻል አለበት። ወደ ማህበረሰቡ ሀሳቡ እንዲሰጡ ማለት ነው። ይሄ ሁሉ ሲደመር ያው ኪሚሌቲቭ ውጤቱ የተሻለ ትውልድ የተሻለ አስተሳሰብ ያለው ዜጋ ማስራት ይቻላል የሚል አለ። እዚህ ላይ ባለድርሻ ያለሆነ አካል ስለሌለ ሁሉም ርብር ማድረግ አለበት ብዬ አምናለሁ። መልካም እንግዲህ ተወያዮቼ፣ ጊዜ ኖረውን ሰፋ አድርገን በዚህ ጉዳይ ላይ ብንወያይ መልካም ነበረ ስንወያይ የቆየነው ተመልካቾቻችን፣ አድማጭ ተመልካቾቻችን በ2015 ዓ ም በኢትዮጵያ ትምህርት ሚኒስቴር በጀመረው የአዲሱ ትምህርት ስርዓት ውስጥ ስላካተተው የግብረገብ ትምህርት ጠቀሜታና ይዘት ነበረ። ተወያዮቻችን አቶ ምስክር ጌታ ነው አዲስ ተስፋ ትምህርት ቤት ርዕሰ መምህር፣ እንዲሁም ደግሞ አቶ ያሬድ ሀይሉ የክሩስ ትምህርት ቤት የስነ ዜጋ መምህር ነበሩ። አብራችሁን ስለቆያችሁ እንግዶቼ አመሰግናለሁ። തമൽ ተመልካቾቻችን ቆይታችሁን እንደወደዳችሁት ተስፋ እናደርጋለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ የዕለተ ረቡዕ የሬዲዮ በቴሌቪዥን መሰናደው ነው። ቀጣይን ዘገባ ደግሞ ላስተዋውቃችሁ። ከኢትዮጵያውያን ወላጆች በውጭ ሀገራት የሚወለዱ ሕጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የእኛ ስቶሪ ወይም ደግሞ የኛ ታሪክ የተሰኘ ፕሮጀክት ታሪክና ባህልን የሚያስተምሩ መረጃዎችን ህጻናት በሚገባቸው መንገድ በመጽሐፍ በአጫጭር ፊልም መልኮች ማቅረብ ጀምሯል። ይህ ድርጅት ስራውን ከጀመረ ሁለት ዓመት ሆኖታል። ስመኝሽ የቆየ ከፕሮጀክቱ መስራች ትውልደ ኢትዮጵያዊቷ ሄላንዳ አፈወርቅ ጋር ያደረገችው ቆይታ ቀጥሎ ይቀርባል። የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል። እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው። ሀሳቡ እንዴት መጣ? እኔ ኢትዮጵያ ነው የተወለድኩት እና ያደግኩት በአስራ ስድስት አመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን፣ ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም አገሩን ማየት አትችልም እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ታስበው እሷ የምትወደው አይነት ታሪክ ያስፈልጋል። እሷ ብቻ ሳይሆን ለሌላ ኢትዮጵያን ቤተሰቦች ያሏቸው ወይ እዚያ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣል። አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳትችው ያደረገሽ ሁኔታ አለ አዎ እኔ መጀመሪያ ከሀገሬ ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም። ማውራት አልቻልኩም። ጥያቄ ሲመጣብኝ አንዳንድ ጊዜ እንዲያው ለምንድን ነው ቀለምሽ እጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር። መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው? ወደ በአውሮፓ አቆጣጠር ሁለት ሺህ አስራ ስምንት አካባቢ ነው የጀመርነው። እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። በማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁና፣ እስኪ መጀመሪያ ስለ መጽሐፉ ንገርኝ። ምን አይነት ታሪክ ነው በውስጡ የያዘው? ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ብትኖረው እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው። እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት ሀገራችሁ ተናገሩ ተብላ ጨንቋታል፣ ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱን እሱንም አስገባወት። ከዛ መጨረሻ ላይ አያትየዋ ጋቢ ስርአት አለች፣ ይሄ ጋቢ በጣም የሚገርም ጋርቢ ነው። ውሰጂውና እስቲ ምን እንደሚመጣ ያለች አለች ብላ አያትጋ ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻ ኢትዮጵያ ትሄዳለች ማለት ነው። ከሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳት። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። የተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል። እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሹ ልጅቷ ተወልዳ እዚህ ነው ያደገችው፣ ከዛ ደግሞ ስለማንነቷ የምትጠየቃቸው ጥያቄዎች አሉና፣ ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓ ወይም ከኢትዮጵያ ውጭ የተወለዱ ሕጻናት እለት ተእለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰች ምላሽ ምን ይመስላል? ልጆቻቸውን እዚህ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው ልጅን፣ ልጆችን እና ራሳቸውን መጽሐፍ ውስጥ ያሉ ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያ ያሉ እና መጽሐፉን በጣም ነው የሚወዱት፣ ደጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። ስለዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ። እንግዲህ ከሌላ ምን አይቻለሁኝ፣ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቶ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁና እስኪ ስለዚህ ስራስ ንገሪኝ ውስጥ እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነፃነት ለማውጣት ያደረጉትን እሱን እሱን ነው ያደረግ ነው ሞ አንድ አይነት ነው በቃ ልጆቹ ታሪካቸውን ድንቅ ሰዎች ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው እና በፊልም በጣም ብዙ ነገር ይማራል ሰው እንኳን እናለች ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው፣ እና እና የበለጠ ደግሞ ያዩታል፣ እና ይማራሉ በማለት ነው። እንዳየሁት መጽሐፉ በእንግሊዘኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ ሳለ? አዎ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ መጽሐፉን በጣም የሚፈልጉ ሰዎች ብዙ፣ በኢንስታግራም በፌስቡክ የሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አርጎ ለልጆቻቸው ማንበብ ስለሚችል እሱንም አስበናል። ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ? ለሕፃናቶች መጽሐፉን ለማንበብ አስባቸዋል። ወላጆች ይመጣሉ፣ ልጆቻቸውን ይዘው ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ እና በቃ ጋቤን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት፣ መጽሐፉን እና ብዙ ጊዜ ጥያቄ ያላቸው አንዳንዶቹ መጽሐፍ መጽሐፍ ይፈልጋሉ እና ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው። እና ይሄ እናንተ እየሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ፣ ይሄ የመገንጠል ስሜትን ምን ያክል ይሞላል? በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል ለልጆቹ እዚህ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እመኛለሁ። ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። መልካቾቻችን፣ የሮም ምሽት መስከረም 18 2015 ዓ ም መሰናዶቻችን እዚህ ላይ ተጠናቀቁ። ሳስተናግዳችሁ ያምሾት ኤደን ገረመው፣ በምስልና ድምፅ ምህንድስናው ኤልያስ አስማረ፣ በምሽቱ ዋና አዘጋጅነት አሉላ ከበደ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች፣ ዘጋቢዎች እንዲሁም ደግሞ ዲጂታል ባለሙያዎች ጋር በመሆን እንሰናበታችኋለን። አስተያየት፣ ጥያቄዎቻችሁን በፌስቡክ ገጻችን ላይ ለቪዮ ማሀሪክ ላይ ለጋቢና ቪ እያላችሁ አድርሱም። ሰላም ጤና ስጥልኝ። ደህና እደሩ።